ዶክተር ደረሰ አየናቸው የቀድሞው የደብረ ብርሃን ዩኒቨርሲቲ የድኅረ ምረቃ ትምህርት ቤት ዲንና ሰለሞናውያን የኢትዮጵያ መንግስት ታሪክ ከ1262 እስከ 1521 በሚል ርዕሰ መጠሪያ የምርምር ጥናቶን ያካሄዱበትን ስለ መካከለኛው ዘመን ኢትዮጵያ ታሪክ ጽፈዋል። በመጽሐፎ ውስጥ እንዳነሱት ሰለሞናውያን ከሮሃ ይልቅ አክሱም ጽዮን ዝናዋ እንዲወጣ አደረጉ። ሁለቱም የሰለሞናውያን አቀንቃኞች የኢንተርታና የአምሃራ መሪዎች በክብረ ነገሥት ሀሳብ ላይ ግንባር ፈጥረው አክሱምን የኢትዮጵያ ጽዮን አደረጓት። አክሱም የኢትዮጵያ የተስፋይቱ ምድር የታቦቱ ማደሪያ ጽዮን የአዜባዊነት ተምሳሌትና የኢትዮጵያ ክርስትና እምነት እምብርት ሆነች ብለዋል። ይህ እንዴት ሊሆን ቻለ? ከሮሃ ይልቅ ወደ አክሱም ለማዝመም ግድ የተሰኙበት ምክንያት ምን ነበር? አመሰግናለሁ። ጥሩ ጥያቄ ነው። ምክንያቱም እንግዲህ እንደርታና የአምሃራ ሁለቱ ግዛቶች አክሱምን የመረጡበት ምክንያት አላቸው። እንደገና ደግሞ ሮሃን ማድረግ የማይችሉበት ምክንያት አላቸው። ምክንያቱም አሁን በፖለቲካ ፉክክሩ ውስጥ የዛግዌ ነገሥታት እስራኤላውያን አይደሉም። ከእስራኤል ወገን ስላልሆኑ መንግስት በጉልበታቸው ነጥቀዋል፣ መንግስት ይመልሱ የሚል ሀሳብ በዚህ በክብረ ነገስቱም ላይ ያለ በክብረ ነገስቱ ላይ መዘዋወር ጀመረ። ይሄ ምንም አይደለም፣ የፖለቲካ ፉክክር ነው። አንዱ አንዱን ለማሸነፍ። ለምንድን ነው ዛጉዌ ራሱን ስናየው፣ በትንሹም ቢሆን ዛጉዌ ሲታይ የክርስቲያኑ መንግስት በሰሜን ኢትዮጵያ ሊዋጥ በሆነበት ደረጃ ስለሆነ የዛጉዌ መንግስት በምንም አይነት ያንቀሳቀሰውን መንግስት የክርስቲያን መንግስት አጠቃለው አንድ ላይ ይዞ ለማስተዳደር እና ጉልበት አግኝቶ ለመውጣት አልቻለም። አንደኛው የኢኮኖሚ ጉዳይ ነው። በኢኮኖሚ በጣም ደካማ ነው። ሁለተኛ ደግሞ በውስጥ ፖለቲካው እጅግ የከፋ ደም አፋሳሽ ነው። ሁል ጊዜ አንዱ ንጉስ ከአንዱ ንጉስ ስልጣን በሚወስድበት ጊዜ በጣም በሚያስገርም ሁኔታ በጣም በጥላቻ እና በኃይል በኃይል የሞላ እና ክፍል ስለነበረ የዛጉ የውስጥ አስተዳደር የውስጥ ጥንካሬ ደካማ ስለነበረ እነዚህ አማራና ወይንም እንተርታ የምንላቸው ደግሞ በእስልምና ኃይሎች የተከበበ ስለሆነ ነፃ ሊያወጣቸው እንደማይችል የተረዱበት ሁኔታ ነው። ስለዚህ በዛ በተረዱበት ሁኔታ ላይ ነፃ እንደማይወጣ ሲረዱ ወይንም አስተባብሮ አንድ ጠንካራ መንግስት መመስረት እንደማይችል ሲረዱ የግድ የመፎካከሪያ ወይንም እሱን የማሸነፊያ መንገድ አመጡ። ይህም የመጣው አይ ክብረ ነገስት እኮ እኛ የአክሱም ስልጣኔ ተከታዮች ነን፣ የአክሱም ስልጣኔ የእኛ ነው። ስለዚህ በጭራሽ በሮሃ እንደ ዋና ከተማችን ልትሆን አይገባም። ምክንያቱም ሮሃን ላሊበላ ንጉስ ላሊበላ ኦልሬዲ ምን አድርገዋታል? የዳግማይቷ ኢየሩሳሌም ብለው ስያሜ ሰጥተዋታል። ያንን ሀሳብ ነው ወደ አክሱም የወሰዱት እነሱ። አክሱምም ያለው ታላላቅ ስነ ቅርሶችን ስናያቸው፣ ያንን እንደገና ህይወት በመዝራት ያንን የሰለሞናውያን ወይም የአዘቢያውያን ጽዮን ለመመስረት ይችለዋል ማለት ነው። ይሄ ነው ሁለቱን ያለያያቸው ማለት ነው። ይሄ ሮሃ አይሆንም ብለው ወደዚህኛው ወደ አክሱም ያመጡበት ምክንያት የአክሱም ታላቅ ከተማም ስለነበረች በደንብም ስለሚታወቅ የሚያነቡትም ስለ የክርስትናን በዛ ስፍራ የተመሰረተ ስለሆነ ክርስትና መነሻ ቦታ አክሱም እንደሆነ ስለሚያውቁ ይህንን የአዘጋዊነትን ሀሳብ ወደ አክሱም መልሰዋል ማለት ነው። ስለዚህ አክሱምን የጽዮን እንድትሆን መሰረቱ። ምክንያቱም ይሄኛው የሮሃ ዳግማ እስራኤል የሚለውን ሀሳብ በተጻረረ መልክ እና ኃይል ባገኘ በተለይ በአይዲዮሎጂው በአዜባዊነት አይዲዮሎጂ ላይ የሄደ በሄደ ጥንካሬ እና ያንን አካባቢ በቀላሉ ሊያያይዝ ይችለዋል ማለት በዚህ አይነት ሁኔታ የክርስቲያኑ መንግስት በሰሜን ማቆም ይችለዋል ማለት ነው። እዛው መጽሐፍ ላይ እንደዚሁ የአምሃራና የሀበሻት ስያሜ መሰወር በሚል አንስተው እንደዚሁ ሰለሞናውያን የኢትዮጵያን የወል ስም ለመንግስታቸው ሲመርጡ ሁለት ዋነኛ የሰሜን ኢትዮጵያ መጠሪያ ሀበሻና አምሃራን መንግስታዊ ሰነዶች ውስጥ እንዳይጻፉ የወሰኑ ይመስላል ብለዋል። ይህ ምን አይነት ጠቀሜታ ባለው ለኢትዮጵያ እስካሁን መዝለቅ ሁለት የዛን ዘመን አስተውሎትና ብልሃት ይህንን ማድረጋቸው ለዛሬዋ ኢትዮጵያ ምን ፋይዳ አለው? እጅግ በጣም ጥሩ ጥያቄ ነው። ምክንያቱም ይህ እንግዲህ አዜባዊነት በሚለው ሀሳብ ላይ ዋናው ሀሳብ ኢትዮጵያ የተስፋይቱ ምድር ናት የሚለው ነው። ስለዚህ ሁሉም ሰው በኢትዮጵያ የሚባል ውስጥ ሁሉም ማህበረሰብ፣ ሁሉም ብሔር እንዲገባ የታቀደ ሀሳብ ነው። ስለዚህ ይሄንን ሀሳብ ሲመሰርቱ ኢትዮጵያ የተስፋይቱ ምድር በእስራኤል ሞዴል ነው ቀምረው ይሄንን በሰሜን ኢትዮጵያ የነበረውን ልዩነት በሰሜን ኢትዮጵያ በክርስቲያኖቹ መካከል በህዳጥ መንግስታት የሚዋጋውን ሀሳብ ሁሉ በአዜባዊነት ሁላችንም የአንዲቱ የአንዲት ኢትዮጵያ ነዋሪዎች ነን የሚል ሀሳብ ነው ያነሱ። ይህንን ኢትዮጵያዊነትን በማጉላታቸው ምክንያት ሁለት ዋነኛ ነገር አድርገዋል። ሀበሻ የሚለው ቃል በጣም ረዥም እድሜ ያለው በአክሱምም ዘመን በፊት አገልግሎት ላይ የዋለ የሀበሻ ሕዝብ የሚባል ሀበስ ወይም ሀበሰ የሚባለው ወይም ሀበሽ የሚባል ስም ያላቸው የራሳቸው መንግስት ያላቸው ምናልባትም በሂሚያር ወይም በሳባውያንን አንድ ላይ አጠቃለው የያዘ ሊሆን የሚችል ሌላው ደግሞ ወይም አክሱማውያንም ሊሆን ይችላሉ የሚል በተለያየ መላምት አለው ማለት ነው። በዛ ላይ ደግሞ በተለይም በሶስት ቋንቋ የተጻፈውን የንጉስ ኢዛናን ከክርስትና በፊት የነበረውን የኢንስክሪፕሽን ወይንም የድንጋይ ላይ ጽሑፍ ካየነው ነው ኢትዮጵያና ሀበሻ የሚባሉ ዎችን፣ ስናያቸው ኢትዮጵያ ሀበሻ የሚባል ግዛት እና ህዝብ ወክሎ በአንዱ በግሪክኛው በኢትዮጵያ ሲል በግዕዝና በደቡብ አረቢያው ደግሞ ሀበሻ ብሎ ተክቶ ነው የሚያወራው። ስለዚህ ሁለቱን ይተካል፣ ሀበሻ ወይ ኢትዮጵያን ይተካል ወይ ኢትዮጵያ ሀበሻን ይተካል ማለት ነው። ስለዚህ ይሄ ክርስትና ከመነገሩ በፊት የነበረ የድንጋይ ላይ ጽሑፍ ነው በአራተኛው ክፍለ ዘመን ላይ የተጻፈ የንጉስ ይዛና ክርስትናን አውጆ የቤተክርስቲያን የመንግስት ሃይማኖት አድርጎ ከማወጁ በፊት የተጻፈ ነው። ስለዚህ ምን ለማለት ነው? ይሄ ሀበሻና ኢትዮጵያ የሚለው በአንድ በአክሱም ግዛት ውስጥ የሆነ ስፍራ ላይ የሚታወቅ ነው ማለት ነው። በደንብ የሚታወቅ በአክሱም ግዛት ውስጥ የነበረ ሀበሻ ወይንም ኢትዮጵያ ይባል ለግዝ ተናጋሪው ሀበሻ ለደቡብ አረቢያው ተናጋሪ ሀበሻ ለግሪክ ቋንቋ ተናጋሪው ደግሞ ኢትዮጵያ ተብሎ ተጽፏል ማለት ነው ስለዚህ ኢትዮጵያን ወስደው ሲወስዱ ለግዛታቸው ስያሜ ሲወስዱ ከነሱ በፊት የነበሩት ነገስታቶች ግዛታቸው አንድ የወል ስም የለውም ማለት አሁን የአክሱም ንጉስ እኔ የአክሱም ንጉስ የሂኒያር የኢትዮጵያኖች የአገዎች የበጃዎች ምናምን እያለ ሊስት በሊስት በዝርዝር ነው የሚነግረን እንጂ በምንም አይነት የወል ስም አልነበረም። ስለዚህ የወል ስሙን ከአዜባዊነት ጋር ኢትዮጵያ የተስፋይቱ ምድር በሚለው ሀሳብ ላይ አንድ የወል ስም ስለሚያስፈልግ ያንን ከመጽሐፍ ቅዱስ በማዋደድ ወይም ከመጽሐፍ ቅዱስ ጋር ሀሳብ ጋር በማዋደድ የሰባም በዛ በመጽሐፍ ቅዱስ ስላለች እነዚህም በመውሰድ ነው ወደ አንድ የወል ስም ጥሪ እያመጡት ማለት ነው። ይሄ ደግሞ በኋላ ብሔረ ኢትዮጵያ ብለው የሚለዩት ማለት ነው። አምስተኛው ክፍለ ዘመን በምድር ያቆብ ብሔረ ኢትዮጵያ ብለው ያ ብሔረ ኢትዮጵያ ብዙዎችን ብሔር በራሱ የሚያስገባ ማለት ነው። እንደ ወል መኖሪያ ቤት ነው ማለት ስለዚህ ይሄንን በመጀመሪያ ደረጃ ውሳኔ የወሰነ አምሃራ የሚባለውን ምክንያቱም የአክሱማዊያን ቅድም እንዳልኩ እኔ አክሱም ያከሌ ያከሌ ያከሌ ንጉሥ ነኝ የሚለውን ትተው፣ ለምሳሌ አማራ ወይንም የትግራይ የምን የምን እያለ ሊስት ከማውጣት ይልቅ ምን አደረገ ማለት ነው። አምሃራ የሚለውን ትቶ ኢትዮጵያ በሚል ውስጥ ሁሉም እንዲካተት ራሳቸውን ሰወሩ ማለት ነው። አበሻ ወይንም የሚለውንም አምሃራ የሚለውን በመሰወራቸው ምክንያት ኢትዮጵያ የሁሉም ቤት የሁሉም ማህበረሰብ ብሔረሰብ ቤት አደረጓት ማለት ነው። ስለዚህ ይሄንን የወል የሆነ ሀሳብ እንዲይዝ ሁሉም ይሄንን በመካከላቸው የነበረውን የቋንቋ ወይንም የሃይማኖት ግጭቶችን ሁሉ እየቀነሰ የሄደ በአዜባዊነት መንገድ ጎጃም ወይንም ዳሞት ወይንም ሸዋ ወይንም ፈጠጋር ወይንም ጋሞጎፋ እስከ ያለውን ድረስ ተቀራራቢ ባህልና ተቀራራቢ ተቀባይ የሆነ ግንዛቤ እንዲኖር ያስቻለ ሀሳብ ነው ማለት ነው። በመጽሐፎ ውስጥ አንዱ ልዩ ትኩረት ከሰጡበት ጉዳይ በተለይም የዚህ የአዘባዊነት አስተሳሰብ ወይም ርዮትን የሚመለከት ነው። ይህ የአዘባዊነት ርዮት እንሰ ሀሳቡ እንዴት ሊመነጭ ቻለ? አዘባዊነት ሲባል ባሁኑ የዘመነኛው አመለካከትስ ምን ማለት ነው? ሁለተኛስ በመላው የኢትዮጵያ ግዛት የአዘባዊነት አስተሳሰብ ሊስፋፋ የቻለው እና ለስኬትም ሊበቃ የቻለው እንደምን ነው? በጣም አመሰግናለሁ። እንግዲህ ይሄ ቅድም ባነሳሁት መሰረት አዜባዊነት ከክብረ ነገስት ጋር በተያያዘ ይሄ የክብረ ነገስትን ሀሳብ አንድ የወል መንግስት አንድ አንድ የሚያደርግ ሀሳብ ያስፈልጋል ነው። ምክንያቱም በሰሜን ኢትዮጵያ ላይ የነበሩት ግዛቶች አንድ ክርስቲያን ቢሆንም አንድ ሀሳብ አልነበራቸው። አዜባዊነት ብዬ የሰጠሁት ስያሜ ከንግስት አዜብ ጋራ የተያያዘ ንግስት አዜብን የሁሉም በፖለቲካ መስመር ወይንም የሁሉም ግዛቶች እናት ወይም በዛ በኩል የመጣውን የሰለማውያን ነገስታት መስመር ያስያዘ ሀሳብ እንደሆነ ስለተረዳው ነው። ስለዚህ ይሄ አዜባዊነት በቀጥታ ሁላችንም የአንድ ኢትዮጵያ ወይንም የተስፋይቱ ምድር ኢትዮጵያ ህዝቦች ነን የሚል ሀሳብ ነው የያዘው ማለት ነው። በዚህ ምክንያት በተለያየ መንገድ ቅድም እንዳልነው አበሽ ሀራ የሚለውን በመሰወር ሁሉንም ህዝብ በአንድ ሀሳብ በአዜባዊነት ሀሳብ በማካተት ይሄንን ወደ በሰፊው እንዲደራጅ አድርገውታል። ዋናው መሰረቱ ቤተክርስቲያን ነው፣ ዋናው መሰረቱ ታቦት ነው እና እያንዳንዱ ቤተክርስቲያን ታቦት አለው። በዛ ታቦት ውስጥ ሁሉም አንድ አይነት ሀሳብ እንዲኖረው፣ አንድ አይነት ግንዛቤ እንዲኖረው የሚያደርገው ሁሉም ታቦት ባለው ታቦት ውስጥ በአዜባዊነትን ሀሳብ ነው። ምክንያቱም ምንድነው የሚሰጠው? አዜባዊነት የመጀመሪያው ነገር የሚሰጠው ለመንግስቱም ለእምነቱም አይሁዳዊ መሰረት ይሰጠዋል። አይሁዳዊ መሰረት በመስጠቱ ምክንያት በተለያዩ ስፍራዎች የነበሩትን የድንጋይ የድንጋይ መስዋዕቶች ሁሉም ይናቸዋል። ኦሪት ናቸው ይላል። ኦሪት ናቸው ማለት የነባር እምነቱን ነው። ኦሪት ነው። ስለዚህ አሁን ይሄ የኦሪት ማለት ከክብረ ነገስት ጋር የተያያዘ በክብረ ነገስት ትረካ ውስጥ ያለ ሁሉንም በተለያየ ቋንቋ፣ በተለያየ ብሄር፣ በተለያየ አምልኮ ያለውን ማህበረሰብ ወደ አንድ መሰረት የመመለስና ያንን መሰረት በማድረግ ሁሉም ብሄሮች አንድ የተመሳሰለ ህሳቤና አንድ የተመሳሰለ መግቢያቢያ ይዘው እንዲቀጥሉ አደረገ ማለት ነው። ስለዚህ አዜባዊነት በተለያየ ኔትወርክ ሆኖ ከሰሜን ኢትዮጵያ ቀስ እያለ እስከ ጋሙ ጎፋ ድረስ፣ ጎጃምን፣ ዳሞትን አልፎ እስከ ወላይታን አልፎ እስከ ጋሙ ጎፋ ድረስ። ስለዚህ ዛሬ ሄደ ጋሙ ጎፋ ብትጠይቅ የአክሱም ሲሆን አንዱ ኮፒ ያለው ወይንም ምሳሌ ያለው በጋሙ ነው ይላል ይላሉ። ስለዚህ ይሄንን ምንድነው የሚያሳየው? አዜባዊነት ቀስ እያለ በማህበረሰቡ ውስጥ ሰርጾ ባህልን፣ ሃይማኖትን፣ እሳቤን ለምሳሌ የመኖርን እሳቤ አብሮ የመኖርን እሳቤ ብዙ የምንላቸውን ዛሬ ኢትዮጵያዊ ነው የምንላቸውን ነገሮች እንዲያጸና አድርጓል። ሁለተኛ ነገር ያስ የተስፋፋበት እንግዲህ በዚህ ሀሳብ ውስጥ በሃይማኖታዊ ሀሳብ ውስጥ እና አዜባዊነትን ወይንም ኢትዮጵያ የተስፋይቱ ምድር የሚለውን ሀሳብ በደንብ አቀናጅቶ ያመጣ ሲሆን ይህንንም ደግሞ በወታደራዊ ኃይል እንዲደራጅም አድርገውታል። ወታደሩን ሄደን ስናይ የተለያየ ጎሳ የተለያየ ብሔር ያላቸው ወታደሮች እንደነበሩ በተለየ ጨዋ ወታደሩ ሲዘፍን እንኳን በንጉሱ ቤትም ወይ በመንገድ ላይ እንኳን ሲዘፍኑ ዘፈኑ በልሳነ ብሄረሙ ይላል እና በብሄራቸው ቋንቋ በልሳናቸው በብሄራቸው ልሳን እንደዘፈኑ ይናገራል። ስለዚህ ራሱ በሀገር አይነት ሀሳብ ውስጥ ወታደሩን እንኳን ያሰባጠረ እና አንድ በአንድ ሀሳብና በአንድ አመለካከት ግን በሚያስማማ ሁኔታ ተቀብለውት እንዲሄዱ ያደረገ ሀሳቤ ነው ማለት ነው። ስለዚህ ለዚህ ዋናው ቁልፉ የሀሳቡ ቁልፍ ኢትዮጵያ የሁሉም ነገዶች ቤት የሚለውን ሀሳብ ያጠናክራል ማለት ነው። ምክንያቱም ነገዶች ብሎ ወደ ነገዶች የሄደበት ምክንያትም በመጽሐፍ ቅዱስ ሀሳብ ላይ የነገዶቹ አባት ያዕቆብ የሚባለው ወይም እስራኤል የሚባለው ከብዙ እናቶች የወለዳቸው ልጆች ናቸው። ስለዚህ ኢትዮጵያ ውስጥም ያለው የተለያየ ቋንቋ የተለያየ እናት ቢኖረውም አንዱ ግን ግንዱ አንዱ የሁሉም ነገድ አባት አላቸው። ያም ኢትዮጵያ የሚባል የሁሉም ቤት መኖሪያ የሆነ ነው የሚለውን ሀሳብ በደንብ አይቶ ያደራጀና ከዛም በኋላ ስታየው ከሰሜን ኢትዮጵያ፣ በምዕራብ ኢትዮጵያ እና በእነዚህ በአዜባዊነት ባህልና ልማድ እየተደራጁ እያደጉ እየዳበሩ የሄዱት በብዙ ቦታ ላይ ግጭት አታገኝባቸው። የትኛውም ቦታ ላይ ግጭት በሌላ ምክንያት በፖለቲካ ውስጥ ያሉ ከላይ ያሉ ስልጣን አላገኘውም በሚል ካልሆነ በስተቀረ የነበረው ግጭት ሁሉ ጦርነቱ የነበረው ሁሉ ወይንም አንዳንድ ግጭቶች የምንላቸው ከሙስሊም ግዛቶች ናቸው። ሙስሊሞቹም አንድ እስላማዊ መንግስት የመመስረት ቪዥን ነበራቸው። ይሄኛውም አንድ ክርስቲያናዊ መንግስት የመመስረት ቪዥን እንዳለው ኢትዮጵያ የሚለው እነኛውም ደግሞ አንድ ሀበሻ የሚባል የእስላማዊ መንግስት የመመስረት ቪዥን ነበረውና ነበረውና፣ ስለዚህ እነዚህን አንድ ላይ ይዞ በሃይማኖት በታቦት በመንግስት በወታደር ጋራ በደንብ ተሰናስሎ የተሰራ ሳቤ ስለነበረ ቀስ እያለ ከሰሜን ኢትዮጵያ እስከ ደቡብ ኢትዮጵያ ድረስ መስፋፋቱን እናያለን። በዚህ ውስጥ ብዙዎቹን ማንሳት እንችላለን። የመስቀልን በዓል ማንሳት እንችላለን። የቅዳሜና የእሁድ ሰንበትነትን ማንሳት እንችላለን። እነዚህ እነዚህ ሁሉ አካባቢውን በኢትዮጵያ ውስጥ አዜባዊነትን ሊያስፋፋ ወይም ሊያደራጅ ይችላል። ኢትዮጵያም እንግዲህ እንደዚሁ የብዙ ነገዶች ባለ ሆና በአፍሪካ ቀንድ ታላቅ ሀገር ሆና ቆይታለች ማለት ነው። ቅድም ላልከኝ ለዛሬ ኢትዮጵያኖች የሚጠቅም ምን አይነት ጠቀሜታ አለው? እንዳልከው ይሄ እጅግ የሚያስደስ የሚያስና የሚያስገርም እሳቤ ነው። አንድን ሊፈርስ የነበረም አገር በዚህ እሳቤ መሰረት አያይዞ እንደገና በማንሳት እነዚህ ይሄን እንግዲህ እንደምናየው ከአስራ ሁለት ስልሳ ሁለት ጀምሮ እስከ አስራ አምስት ሀያ አንድ ስናስበው ወደ ሁለት መቶ ሶስት መቶ ዓመታትን በዚህ አይነት ሁኔታ የመራ ሀያል መንግስት የመሰረተ ነውና አሁንም በዚሁ እሳቤ ውስጥ ኢትዮጵያ የሁሉም ቤቶች የሁሉም ነገዶች ቤት በማድረግ የተሻለ እና የበለጸገ ኢትዮጵያ ለመመሰረት የሚያስችል መሰረታዊ እሳቤ ቋሚ ምሰሶ ነው ማለት ይችላሉ። ተር ደረሰ አየናቸው የቀድሞው የደብረ ብርሃን ዩኒቨርሲቲ ድህረ ምረቃ ዲንና ሰለሞናውያን ኢትዮጵያ መንግሥት ታሪክ ከ1262 እስከ 1521 መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። ካሳውን